እግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እንደምን ሰነበታችሁ? ውድ ተመልካቾቻችን፣ አድማጮቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ ተከታታይ የጥናት ክፍለ ጊዜያችን ነው። የዛሬ ክፍለ ጊዜ ስለ ስላሴ የምንማርበት ጊዜ ይሆናል። የስላሴ ምንነት፣ አስፈላጊነት ትምህርት ውስጥ ምንድን ነው የሚለውን አንስተን እንወያያለን። ይህንን ውይይት ከመጀመራችን በፊት ጸሎት እናደርጋለን። ቅዱስ አባት፣ ቸር አባት፣ እናመሰግናለን ቸርነት እና መልካምነት በስቶ በዚህ ስፍራ እንድንገኝ መልካም ፈቃድህ ስለሆነ የሚያደምጡንንም የሚከታተሉንም ሰዎች ከእነሱ ጋር በመሆን መንፈስ ቅዱስህ በተለየ ሁኔታ እንዲያስተምራቸው እንለምናሃለን። እኛም እዚህ ስንወያይ ከራሳችን ሳይሆን ያንተን ቃል ያንተን ሀሳብ መናገር እንድንችል እርዳን። ጊዜ ሰዓቱን ተረከብ። በክርስቶስ ስማመን አሜን። እንግዲህ እንዳነሳሁት ዛሬ የምንዋየው ስለስላሴ ነው። እንግዲህ ስለ ስላሴ ከማንሳታችን በፊት ግን ስለ እግዚአብሔር እናንሳና የሰው ልጅ ግን እግዚአብሔርን መረዳት ማወቅ ይችላል በሚለው ጥያቄ እንነሳስ። ይህንኑ ጥያቄ መጽሐፍ ቅዱሳችን ላይ፣ የኢዮብ መጽሐፍ ላይ አንዱ የዮብ ወዳጅ የነበረው ዮብን ሲጠይቀው ና ማታቢው ሶፋር ሲናገር እንመለከታለን እና ቁጥር ኢዮብ መጽሐፈ ኢዮብ ምዕራፍ 11 ቁጥር 7 ና 8 ላይ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህን? ብሎ ይጠይቃል። እና ይሄንን እንዴት አድርገን ልናስበው እንችላለን? ፍጡር እንደመሆናችን ፈጣሪን መረዳት ከኛ ይሄ ውስን ከሆኑ አይምሯችን እጅግ የላቀ ነገር ነው እና እንዲሁም አንድ ሰባኪ እንዴት ያስቀምጠዋል? አንድ ትንሽ በጣም ደቃቅ የሆነች ትል አምጥተን ከዛ ስለ ሰው እስቲ ሁሉንም ነገር እንድትረዳ መሞከር ያን ያህል ከዛም የገዘፈ ከባድ ነገር ነው የሚሆነው ብሎ ያስቀምጠዋል። ይህንን የዮብን ሀሳብ መጽሐፍ ቅዱስ ደግሞ ሌላ ቦታ ላይ ምን ይለዋል? ሐዋርያ ጳውሎስ ሲናገር በአንዳ የቆሮንቶስ ምዕራፍ ሁለት ላይ ጥያቄ ነው የጠየቀው ዮብ ላይ ግን መልሱን የሚሰጥ ይመስላል ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ እንደዚህ ይላል። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ስለዚህ የእግዚአብሔርን ጥልቅ ነገር መመርመር ትችላለህ? አትችልም። ማነ መመርመር የሚችለው መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ምን ማድረግ ይችላል? ለእኛ መግለጥ ይችላል። ስለዚህ ስለ እግዚአብሔር ስናስብ፣ ስለ መለኮት ስናስብ ስለ ስላሴ ስናስብ ሥጋዊ አመለካከታችን፣ ዓለማዊ እውቀቶቻችን ሳይሆኑ የሚረዱን መንፈሳዊ የሆነ ያም ደግሞ ከመንፈስ ቅዱስ የምናገኘው ትምህርት እንደሆነ ይገልጽልና፣ ምክንያቱም ያንን ሊያስተምረን የሚችል መንፈስ ቅዱስ ስለሆነ ነው ማለት ነው። ግን ሁሌም ቢሆን መጽሐፍ ቅዱሳችንም ትልቅ መርህ የሚያስቀምጥልን ስለ እግዚአብሔር ስለ ፈጣሪያችን ልናጠና ስንመጣ የሙሴን አይነት ልምምድ እንደሚያስፈልግ እናያለን። ዘጻት ምዕራፍ ሶስት ላይ ሙሴ እረኛ ነበረ። በጎቹን እየጠበቀ በነበረበት ጊዜ አንድ ቁጥቋጦ ሲነድያል እና ያንን ቁጥቋጦ ለማየት ጠጋ ሲል ድምጽ ይሰማል፣ ከእግርህ ጫማህን አውልቅ የሚልና እግዚአብሔር በዛ ቁጥቋጦ እየተናገረው ነበረ እና ግን ያ የተቀደሰ ስፍራ ስለነበረ ጫማውን ማውለቅ ነበረበት። እንደው እንዲሁ ዘሎ ገብቶ እንትን የሚለዋል ነገር አልነበረም። ልክ እንደዛ እኛም ስለ እግዚአብሔር እንደው በትንሹ በዚህ ቻ አይምሯችን ለማጥናት ለማወቅ ስንሞክር መጀመሪያ ግን ጫማችንን ማውለቅ ይሄ ማለት ይሄ ራሳችንን ዝቅ አድርገን በትህትና መቅረብ እንዳለብን ትልቅ ትምህርት ይሰጠ ነው። አንድ ሌላ ጥቅስ ለመጨመር ኢሳያስ 55 ቁጥር 9 ላይ እንደዚህ ይላል። ትንቢተ ኢሳያስ ምዕራፍ 55 ቁጥር ዘጠኝ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሀሳቤም ከሀሳባችሁ ከፍ ያለ ነው። የሚያመለክተው ምንድን ነው? እኛ ሁልጊዜ እግዚአብሔርን በመመርመር ሆነ የእሱን ሀሳብ በመረዳት በኩል በጣም የራቅን እንደሆነ ኃጢአት በተለይ ደግሞ በጣም እንዳራቀ ነው የምንረዳው እና እንዲ እንዲህ አይነት በተለይ በጣም ጥልቅ የሆኑ የመለኮትን የእግዚአብሔርን ሚስጥር በምናጠናበት ጊዜ ጥንቃቄ እንደሚያስፈልግ፣ ምክንያቱም ሀሳባችን ከሀሳቡ በጣም የራቀ ስለሆነ በምን በምንፈልገውና በመሰለን መንገድ ሳይሆን መተንተንና ማስረዳት ወይም ለመረዳት መሞከር ያለብን እግዚአብሔር ምን ይላል በእርግጥ በሚል አሁን ያዕቆብ እንዳለው ጫማችንን አውልቀን ማለት በትህትና ራስን ዝቅ በማድረግ ለመማር በሚፈልግ መንፈስ መሆን መቻል አለበት እንጂ ይሄ ማለት ይሄ ነው በሚል ልክ እንደ ሂሳብ ወይም እንደ ሳይንስ ካልኩሌት በማድረግ ነገሮችን በመቀመር ሊሆን እንደማይችል እንረዳለን። አዎ ግን እንግዲህ ከባድ ነው ብላችኋል። ግን ሌላ ደግሞ የተሰጠ መመሪያ አለ። ዮሐንስ 17 ቁጥር ሶስት ላይ ስናነብ እውነተኛ አምላክ ብቻ የሆነ ሆን አንተን የላከውንም የኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እግዚአብሔር ማወቅ ደግሞ የዘላለም ሕይወት ነው ተብሏል። ስለዚህ እስቲ ትንሽ ብታብራሩት። አሁን በመንፈስ ቅዱስ አማካኝነት ነው ልንረዳው የሚገባው እግዚአብሔርን ማወቅ እኛ አንችልም የሚል ሀሳብ ተነስቷል። እና ደግሞ እዚህ ጋር ደግሞ እንድታውቁ ዋና ጉዳይ ነው የዘላለም ሕይወት ጉዳይ ነው እንደውም እሱን ማወቅ የሚለውን ሀሳብ ደግሞ ተነስቷል እና ትንሽም ሞካክራችሁታል፣ ግን የበለጠ ብታብራሩልኝ እፈልጋለሁ። ይሄን እግዚአብሔርን ማወቅ ይሄ ከዚህ በፊት በነበረው ጥናታችን አንድ ያጠና ነው። ስለ ታላቁ ውዝግብ አጥንተን ነበር እና እግዚአብሔር ማን ነው እግዚአብሔር ማን ነው የሚለው ይሄ ትልቅ ውዝግብ ያለበት ወይም ደግሞ ያልተረዱ ይሄ ፍጥረት ያልተረዳው ግን ቢረዳው እውነተኛ የእግዚአብሔርን ማንነት ሲረዳው ነጻ የሚወጣበትና የበለጠ እግዚአብሔርን የሚያደንቅበት ትልቅ ነገር እንደሆነን እንመለከታለን። ክርስቶስም ዮሐንስ ምዕራፍ 17 ላይ እንግዲህ መጥቶ የምድር አገልግሎቱን ሊጨርስ ወደ መጨረሻ ባለበት ጊዜ ነው ይሄንን ጸሎት ለደቀ መዛሙርቱ ሲጸልይ የነበረው። አንደኛ ዮሐንስ ምዕራፍ አምስት ላይ ዮሐንስ በመልእክቱ ቁጥር ሀያ ላይ ደስ የሚል አንድ ጥቅስ እንደዚህ ይለናል የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይለናል። ና እግዚአብሔር ራሱን እንድናቀው በልጁ አማካኝነት ማን መሆኑን ገልጾልናል። ዮሐንስ ወንጌልም ላይ በጣም ደስ የሚለው ዮሐንስ ወንጌል ምዕራፍ አንድ ስናጠና የምናገኘው እግዚአብሔር በልጁ አማካኝነት ማን እንደሆነ በደንብ ተርኮልናል፣ ገልጾልናል፣ ማንነቱን አሳይቶናል። እግዚአብሔር ማወቅ በእርግጥ በጣም አስቸጋሪ እና ከባድ የሆነ ነገር ነው። ለሰብአዊ አእምሮ ደግሞ በጣም ጥልቅ ነው። ስለ ከለከለን ሳይሆን፣ ቅድም ያዕቆብ ሲጀመር አይነሳ አንድ ጥሩ ምሳሌ አለ። አንዲት ትል አንድን ሰብአዊ ፍጡር እኔ ልትረዳኝ አችል፣ እኔ ስለ ከለከልኳት ሳይሆን አቅም የላት። ያ ነው ትልቁ ችግር። እና እግዚአብሔር ስለ ከለከለን ሳይሆን በተለይ ደግሞ ኃጢአት ከገባ በኋላ እግዚአብሔርን የመረዳት ችሎታችን በጣም አድርጎ መክኗል። በጣም ወርዷል። እና በተለይ በዛ ፍጥረት ላይ ስናነብ ሰው ከተፈጠረ በኋላ ቀኑ መሸት ሲል ይላል ፍጥረት 3 ወደ 9 ቁጥር 19 አካባቢ እግዚአብሔር ይመጣና ከአዳምና ሔዋን ጋር ጊዜ ያሳልፍ ነበር፣ ፊት ለፊት ይገናኙ ነበር። ያ ሁሉ አሁን ጠፍቶ የሰው ልጅ ከእግዚአብሔር በጣም ርቆ ኃጢአት የሚባለው ነገር በጣም አድርጎ አሳንሶን ያለንበት ሁኔታ ላይ እሱ መረዳት በጣም ከባድ እንደሆነ የምንገነዘበው ስለ ስለከለከለን ሳይሆን እነዚህ ነገሮች ሁሉ በዚህ ውስጥ ስለተከሰቱ ነው። እና አንድ ያ ጢሞቴዎስ ምዕራፍ ሶስት ላይ ቁጥር 16 ላይ እንደዚህ ይላል አንድ ያ ጢሞቴዎስ ምዕራፍ ሶስት ቁጥር 16 እግዚአብሔርንም የመምሰል ምስጢር ይሏል ወይም በእንግሊዝኛ ሚስትሪ ኦፍ ጋድሊነስ እግዚአብሔርነት ማለት ነው በሌላ አነጋገር ያለ ጥርጥር ታላቅ ነው። እንዴት ማስረዳት እንችላለን? በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ነው ይላል። አንድ ሰው እንዴት ይሄን ማስረዳት ይችላል? ከባድ ከባድ እና ማይስተዋል ሳይሆን እንዳልኩት ከባድ ስ ጥልቅ ተመርምሮ ተመርምሮ ተመርምሮ ማያልቅ ስለሆነ ነው። ግን ደግሞ ያ ማለት እንትሆ ማለት አይደለም። ያው ቅድም ያነበብከው የመጀመሪያው ጥቅስ ላይ እንደሚል የዘላለም ህይወት እንዲያውም ምንድን ነው እግዚአብሔርን ማወቅ። እግዚአብሔር የማይታወቅ አምላክ አይደለም፣ እንድናውቀው ይፈልጋል። እንድናውቀው መፈለግ ሲፈልግ ግን ጥንቃቄ በዛ ንክ ማድረግ እንዳለብን እንረዳለን። እግዚአብሔር ግን መጽሐፍ ቅዱሳችንን በጣም የሚያስገርመን እንድናውቀው የሚፈልግ አምላክ ነው እና ራሱን በተለያየ መንገድ ለ ልጆቹ ለሰብዊ ዘርስ ሲገልጽ ነበር። ከዛ መጨረሻ ላይ ደግሞ በቃ ፍንትዋ አርጎ ራሱን ማን መሆኑን የነገረን በክርስቶስ አማካኝነት ነው። ዕብራውያን ምራፋን ቁጥር አንድ ላይ እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ ያስቀምጣልና እግዚአብሔርን ማወቅ እንደው በጣም ጥልቅ ነው። ግን ደግሞ እንደዚሁ ያልተተውንም እግዚአብሔር እንድናውቀው መንገዱንም ሰጥቶናል የሚያስተምረን መንፈስ ቅዱስ ሰጥቶናል በክርስቶስም ማንነቱን ነግሮናል በጣም ጥሩ ኦኬ እንግዲህ ይህንን እንደዚህ እንደመንደርደሪያ አድርገን አሁን ወደ እርሳችን እንሄድና ስላሴ ማለት ያው ሶስት ቁጥር እንዳለው ያሳያልና ግን ተደጋግሞ የሚነሳ በዘዳግም ስድስት አራት ላይ አንድ ጥቅስ አለ ስማ እስራኤል እግዚአብሔር አምላክህ አንድ አምላክ ነው የሚላለና ይሄ እንዳሁን ብዙ ሰዎች ሶስት የሚለው ስላሴ በመጽሐፍ ቅዱስ የማይገኝ ቃል፣ በእንግሊዝኛውም ትሪኒቲ ከግሪኮች ዘሎ ዘሎ የገባ በክርስትና ውስጥ የገባ አስተሳሰብ ነው እንጂ የለም ብለው በኃይል የሚከራከሩ የተለያዩ አይነት እምነት ያላቸው ሰዎች አሉና ይህንን እንዴት ትመልሱታላችሁ? የዘዳግሙ ጥቅስ ዘዳግም ስድስት አራት ላይ እስራኤላውያን በጣም የሚወዱትና በየቀኑ የሚደጋግሙት አሁንም ድረስ ሸማ ተብሎ የሚጠቀሰው ጥቅስ ነው። ስድስት አራት እንደዚህ ይላል እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔር በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ ይላል። አሁን ይህ ሀሳብ አንድ ነው የሚለው እንዳልከው ሶስትነትን አያሳዩ በአንድ ስለሚል ቁጥሩ ማለት ነው። ነገር ግን አንድ ልናስተውል የሚገባን ሀሳብ ይሄ አንድ የሚለው ቃል የመጽሐፍ ቅዱስ ሊቃውንት ኢብራይስቱን የሚያውቁ በተለይ ሲተነትኑት የሚሉት ነገር ምንድን ነው? እኛም እዚህ ላይ ጥቅስ ለመጥቀስ ያህል ዘፍጥረት ምዕራፍ ሁለት ቁጥር 25 ላይ ወይ ቅርታ 24 እና 25 ላይ ስለ አዳምና ሄዋን ይናገራልና። አዳምና ሄዋን ከተፈጠሩ በኋላ ሄዋን ከተፈጠረች በኋላ በተለይ ከአዳም ረዳት ከፈለገ በኋላ ሄዋን ተፈጠረች ይላል። ከዛ አዳም ደስ አለው፣ አጥንት ከአጥንቴ ስጋ ከስጋ ናት ይላል። ያው ሁለት ሰዎች ናቸው አይደል። ከዛ በኋላ ቁጥር 24 ላይ ዘፍጥረት ምዕራፍ 2 ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለዚህ ይሄ እዚህ ላይ የተጠቀሰው አንድ የሚለው ቃል እና ዘዳግም ስድስት አራት ላይ ተጠቀሰው አንድ የሚለው ቃል እኔ ዕብራይስጥ ምንም ዕውቀት የለኝም፣ ግን ሲጠቅሱስ እንደሰማሁት ከሆነና ሲጠቀስም ቃሉ እንደምናየው ኢሃድ የሚለው ቃል ነው። አንድ የሚለው ቃል እዚህ ውስጥ ሁለት ሰዎች ናቸው አንድ የሆኑት። እዛ ላይም አንድ ሲል አንድ ነው በቁጥር ማለት ሳይሆን የተሰበሰበ ነገር ውስጡ እንዳለ የሚያመለክት ነው። ምክንያቱም እዚ ላይ የተጠቀሰው አንድ የሚለው ቃል ለሁለት ሰዎች አንድ መሆንነት ነው እና አንድነትን የሚያሳይ ነው እንጂ ቁጥርን የሚያሳይ እንዳልሆነ እንረዳለን። እና ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ ያለመኖሩ ትምህርቱ የለም ሊያስብለን አይችል። መጽሐፍ ቅዱስ የሚለው ቃል መጽሐፍ ቅዱስ ላይ የለም፣ ግን ያው በየቀኑ መጽሐፍ ቅዱስ መጽሐፍ ቅዱስ ቅዱሳን መጽሐፍት ምናምን እየተባለ ነው መጽሐፍ ቅዱስ ላይ የሚጠራው እና ስሙ አለመኖሩ ትምህርቱ የለም እንድንል አያስችለንም ለማለት ነው። ስለዚህ የሶስት ዓለም መሆናቸውን ሳይና አይደለም የሚናገረው የአላማ አንድነት መኖሩን የሚያሳይ ነው ነው ግን በዚሁ አግባብ ኢየሱስ ብቻ የሚል ኦንሊ ጂሰስ የሚል ደግሞ አስተሳሰብ አለ። በሌላ በኩል ደግሞ አብ ብቻ ነው ያለው መንፈስ ቅዱስ ደግሞ ኃይል ነው የሚልም አስተሳሰብ አለ። እነሱ እነሱ አስተሳሰቦች ራሳቸው እንዴት ነው የመጡት? ትክክልነት ሳላቸው ወይ? በመጽሐፍ ቅዱስ የሚለውን እንመልከተ ውስጥ ኦንሊ ጂሰስ የሚለው ወይም ኢየሱስ ብቻ የሚለው አስተሳሰብ በሶስተኛው ክፍለ ዘመን አካባቢ የተነሳ ሀሳብ ነው ተብሎ ይጠቀሳል። አንድ በሊቢያ ይኖር የነበረ ሲቢሊየስ የተባለ ቄስ ምንድን ነው ያለው? መጽሐፍ ቅዱስን ሲያነብ የተረዳው የእሱ መረዳት ምንድን ነው? እግዚአብሔር ማለት አንድ ነው በቁጥር እና ይቀያየራል አይነቱን ይቀይራል። አብ ይሆናል፣ ከዛ ደግሞ ወልድ ይሆናል፣ ከዛ ደግሞ መንፈስ ቅዱስ ይሆናል እና ልክ ውሃ ለምሳሌ ያክል ሶስት አይነት ሂደቶች አሉት አይደል? ሞዳሊቲስ የሚባሉት ማለት ነው። ውሃ ውሃ ይሆናል፣ ፈሳሽ ይሆናል ሲበርድ ደግሞ በረዶ ይሆናል። በጣም በኃይለኛ ቅዝቃዜው ሲሆን፣ ስለዚህ ውሃው በረዶ ሆነ ማለት ነው። ብናፈላው ደግሞ ይተናል፣ ጋዝ ይሆናል። ግን አንድ ውሃ ነው እና እግዚአብሔር እንደዚህ ነው ብሎ ጠቀሰ። እሱ በዛን ጊዜ ያው አንድ ኢየሱስ ነው፣ ግን አብ ይሆናል፣ ወልድ ይሆናል፣ ሞዳሊቲውን ይቀይራል ብሎ አስተማረ። የቤተክርስቲያን አባቶች ተሰበሰቡና ከመጽሐፍ ቅዱስ አንጻር ይሄ ትምህርት ትክክል ነው ወይስ አይደለም ብለው አጠኑ። እንዳልሆነ በተረዱበት ጊዜ ሰውየውን፣ ይህን ካህን ከቤተክርስቲያን አስወገዱት እና ትምህርቱንም ተቃወሙት። ነገር ግን ትምህርቱ ከዛን ጊዜ ጀምሮ እስካሁን ድረስ ቀጥሏል። ይሄ አስተሳሰብ ይሄ እንግዲህ ቅድም ካነሳ ነው ሀሳብ ጋር የተያያዘ ነው። እግዚአብሔርን ለመረዳት ምድራዊና ሳይንሳዊና አለማዊ የሆነ ነገሮችን በምንጠቀምበት ጊዜ ችግር ውስጥ እንገባለን። ይሄም ካህን የተቸገረው በዚህ እንደሆነ እንረዳለን። ነገር ግን ክርስቶስን መጽሐፍ ቅዱስ ሲናገር የዘላለም አባት ነው ይለዋል በኢሳያስ ምዕራፍ 9 ቁጥር 6 ላይ የክርስቶስን የመሲሁን መምጣት ነው የሚናገረውና እንደዚህ ይላል ኢሳይያስ ምዕራፍ 9 ቁጥር 6 ላይ ብዙ አይነት ማዕረጎች ይሰጠዋል ለጌታችንና እንደዚህ ይላል ሕፃን ተወልደውልናል እና ቁጥር ስድስት ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ ተብሎ ይጠራል፣ ይናል እና ይሄ ለክርስቶስ የተሰጠው ዘላለማዊ አባት እንደሆነ የተሰጠው ስም ነው እና በዚህ መልኩ ካየ ነው ክርስቶስ ብቻ እንደሆነ ሳይሆን ይሄ ምክንያቱም ይሄው ስም ለእግዚአብሔርም አብ ተሰጥቶት እናልባለን ከዛ አንጻር ካየ ነው ሀሳቡ ይሄ ኦንሊ ጂሰስ ኢየሱስ ብቻ የሚለው ሀሳብ ትክክል እንዳልሆነ እንረዳለን። ይህ ሀሳብ የሚነግረን ዘላለማዊ አባት ተብሎ ክርስቶስ የተጠራው እዚህ ቦታ ላይ ብቻ ነው። ኢሳያስ ምራፍ ዘጠኝ ቁጥር ስድስት ላይ እና ዮሐንስ ምራፍ አስራ አራትም ላይ ክርስቶስ መጥቶ ደቀ መዛሙርቱን ሲያስተምራቸው እኔን ያየ አብን አየ ብሎ ሲናገር ሲያስተምራቸው እንመለከታለን። እና ያንን የዘላለማዊ አባት ስለተረከው ዘላለማዊ አባት ተብሎ እንደተጠራ ሀሳብ እናገኛለን። ነገር ግን ክርስቶስ በምድር እያለ ከሰማይ ድምፅ ሲመጣ እና በተጠመቀ ጊዜ ራሱ ይህ ነው ልጄ የምወደው ብሎ ማቴዎስ ምዕራፍ 3 ላይ እናነባለን። ልክ ሲጠመቅ ከሰማይ ድምፅ እንደመጣ እና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ እንደተናገረ ማቴዎስ ምዕራፍ 3 ቁጥር 17 ይነግረናል። እና ክርስቶስ ያኔ በምድር ነበር ስጋ ለብሶ፣ ድምፁ የመጣው ከሰማይ ነው እና የተለያዩ እንደሆኑ በአካል ማለት ነው። በአካል ሁለት እንደሆኑ እንመለከታለን። ያም ብቻ ሳይሆን ደግሞ ሲቀጥል እንደገና የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱም ላይ ሲመጣ አየው ይላልና ሶስተኛውም አካል ደግሞ በዛ ጋር እናገኘዋለን። ጥሩ ልክ ነው። ግን አሁን የሚነሱ ጥያቄዎች ያው እግዚአብሔር ኢየሱስ አምላክ ነው። አምላክነቱን አንክድም። ግን በአምላክነት ውስጥ ደግሞ ደረጃ አለ። አብ ትልቅ ዋናው አምላክ ነው። የእሱ ደግሞ በተለያየ ምክንያት ትንሽ ዝቅ ያለ ያ እኩያ ያልሆነ አምላክ ነው። እንደዚህም ደግሞ የሚመሳሰሉ ጥቅሶች ብዙ አሉ። ይሄንስ እንዴት ይታያል? ይህ አስተሳሰብ ልክነት ያለው ጉዳይ ነው ወይስ ትክክል ካልሆነ ለምንድን ነው ትክክል ያልሆነው? አሁን እዚህ ላይ በተለይ ከስላሴ ጋር በተያያዘ ያለው ትልቁ ችግር ምንድን ነው? አብ እንዳልከው አብ ትልቁ ነው ዋናው ነው። ከዛ ኢየሱስ ከሱ ስር ያለው፣ መንፈስ ቅዱስ ደግሞ ኃይል ነው ኤነርጂ ነው ፓወር ነው የሚል ነው እንጂ ሶስት የተለያዩ አካል ያላቸው እንደሆኑ ተደርጎ ለመቀበል ይከብዳል። እና ከዛም የተነሳ ነው ሰዎች የተለያየ አይነት ነገሮች የሚናገሩት። ነገር ግን ክርስቶስ ምን ነበረ ካልን አሁን እኛ እኮ አይደለንም ክርስቶስ ምን እንደነበረ መተንተን ያለብን ወይም የሚያስፈልገን ራሱ እኮ ተናግሮ ፊልጵስዩስ ምዕራፍ ሁለት ላይ እንደዚህ ብሏል ፊልጵስዩስ ምዕራፍ ሁለት ቁጥር አምስት ላይ እንደዚህ ይላል ከቁጥር አምስት ጀምሮ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ደግሞ ይሁን ምን አይነት ሀሳብ ነው ያለው እርሱ ክርስቶስ ማለት ነው በእግዚአብሔር መልክ ሲኖር ስለዚህ እግዚአብሔር ነበር እሱ ዘላለማዊ አምላክ ነበር። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ስለዚህ እግዚአብሔር ሆኖ ይኖር ነበር፣ አምላክ ሆኖ ዘላለማዊ አባት ሆኖ ይኖር ነበር፣ ቅድም ኢሳያስ ላይ እንዳነበብ። ያንን ግን የሙጥኝ ብሎ አልያዘም። ምን አደረገ ነው የሚለው? ቁጥር ስድስት፣ ቁጥር ሰባት ሲቀጥል፣ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ስለዚህ እኔ አይደለሁም ክርስቶስ አንሷል አላነሰም እያልኩ መናገር የምችለው፣ መጽሐፍ ቅዱስ እኮ እየነገረኝ ነው ያለው። ስለዚህ ክርስቶስ ራሱ ነው እየተናገረ ያለው ስለ ራሱ። እኩል ነበርኩ ከእግዚአብሔር አብ ጋር በዘላለማዊ የጊዜ መስፈርም አንድ ምክንያቱም ዘላለም ተብሎ ጊዜ የለም፣ ግን በዘላለም ውስጥ ግን ክርስቶስ ከእግዚአብሔር ጋር እኩል ነበረ። ይኸው ይነግርና ያንን ግን የሙጥኝ ብሎ አንቆ አልያዘም። እንዲያውም ምን አደረገ? እሱን ተውና ራሱን ምን አደረገ? ባዶ አደረገ። ስለዚህ ራሱን ባዶ በሚያደርግበት ጊዜ ለእግዚአብሔር ለአባቱ ታዛዥ ሆኖ በምድር ላይ ታየ። ያ መታየቱ ግን ከእግዚአብሔር ያነሰ ነው ሊያስ ብለው ግን አይችልም። አሁን እኛ ያለን ችግር ይሄ ነው። እየነገረኝ እኮ ነው ያለው። እየነገረኝ ግን እኔ ምንድን ነው የምለው? ትንሽ ነህ አንተ ከእግዚአብሔር አብ ስላነስክ ነው ለ አይደለም፣ እኩል ነበርኩ እያለ ነው ያለው ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ይህንን በፈቃዱ ነው ያደረገው። ይሄንን እኔ እየተነተንኩ እግዚአብሔር ትልቅ ነው፣ ኢየሱስ ትንሽ ነው እንድል ምንም በር አይከፍትልኝም። ሲቀጥል ምን ይላል? በዚህ ምክንያት እግዚአብሔር በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙም ሁሉ ያለውም ስም ሰጠው ይህም በሰማይና በምድር ከምድር በታች ያለ ሁሉ ለኢየሱስ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይሄ እንግዲህ የመለኮት ሀሳብ ነው። የመለኮት ፍቅር ነው። እኛ ልንረዳው በማንችለው መልኩ የተገለጸ የመለኮት ፍቅር ነው። ይህን ስናነብግን እኛ ምንላለን ክርስቶስ ከእግዚአብሔር ያነሰ ነው እንላለን። ግን አይደለም እንዳልሆነ ጥቅሱ በግልጽ ይነግረናል። የበለጠ መጽሐፍ ቅዱሳችንም ስናጠና መጽሐፍ ቅዱሳችን በግልጽ ያስቀምጥልናል። ዮሐንስ ራእይ ምዕራፍ አንድ ቁጥር ስምንት ላይ ከቁጥር ሰባት ጀምሮ እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን። ስለ ክርስቶስ እየተናገረ ነው እንግዲህ። ይሄኛው ከዛ አስቀጥል ቁጥር ስምንት ላይ ያለውና ና የነበረው የሚመጣውም ሁሉን የሚገዛ ጌታን አምላክ አልፋና ኦሜጋ እኔ ነኝ ይላል ይላል። ና ስለ ክርስቶስ እየተናገረ ያለ የነበረ የሚመጣ ሁሉን የሚገዛ ጌታና አምላክ እንደሆነ እየተናገረ ነው በግልጽ። ስለዚህ ይሄኛውም ያስተምረናል። ሲቀጥል ደግሞ ክርስቶስ በምድር አገልግሎቱ በነበረ ጊዜ ዮሐንስ ምዕራፍ አስር ላይ የተከሰተ ነገር ነበር። ዮሐንስ ምዕራፍ አስር ቁጥር ሰላሳ ላይ አይሁዳውያን ክርስቶስን ሊወግሩት ፈለጉ። ሁሉም ድንጋይ አንስተው ና ምክንያታቸውን ደግሞ ይናገራል እዛ ላይ ቁጥር ሰላሳ አንድ ላይ አይሁድም ሊወግሩት ደግመው ድንጋይ አነሱ ይላል። ደግመው ድጋሚ ነው ያነሱት። ምክንያቱም ቁጥር ሰላሳ ላይ ሲናገር እኔና አብ አንድ ነን ብሎ ይናገራል። ና በዛ ምክንያት ሊወግሩት ፈለጉ። ከዛ ክርስቶስ ይጠይቃቸዋል። ከአባቴ ዘንድ ብዙ መልካም ስራ ሳየኋችሁና ከእነርሱ ስለ ማንኛው ትወግሩኛላችሁ ብሎ ጠየቃቸው። ከዛ ሲመልሱለት ስለ መልካም ስራህን አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላል ና ክርስቶስም አምላክ እንደሆነ እየነገራቸው ለእግዚአብሔር ብቻ የተሰጠውን እኔ ነኝ የሚለውን ስም ክርስቶስ ሲጠቀም፣ ሌላም ቦታ ከአብርሃም በፊት እኔ ነኝ እያለ የእግዚአብሔር ስም አምላክ ስለሆነ ነው እሱን መጠቀም የሚቻለው ሊጠቀምም የተገባው ና እሱንም ሲጠቀምና ሲገልጽላቸው እንመለከታለን። በጣም ጥሩ አምላክ የሚለው አስተሳሰብ ራሱ እኛ እንደው መቼም በእኛ አስተሳሰብ ሁልጊዜ ትንሽ አምላክ ትልቅ አምላክ እያለን ነው እንጂ አምላክ ከተባለ አምላክ ነው ወይ አምላክ ነው ወይ አይደለም ነው እንጂ በአምላክነት የትንሽነት አምላክነት ትልቅነት አምላክነት የለም ምክትል አምላክ የሚባል ነገር የለም አሁን ግን ልጠይቃችሁ የምፈልገው እዚሁ ላይ ሳንወጣ የኢየሱስ ክርስቶስ ሙሉ ለሙሉ መለኮት መሆን ከደህንነት ጋር ያለው ከኛ የመዳን ጋር ያለውን ግንኙነት እንድታነሱ ትፈልጋለሁ። እሱን ከማንሳታችን በፊት ግን ትንሽ ጥቅሶች እንጨምር። በዚህ በመለኮቱ ላይ ና አንድ ሁለት ጥቅሶችን ለማንሳት እፈልጋለሁ። ዮሐንስ ወንጌል ምዕራፍ አንድ ላይ ልክ እንደ ዘፍጥረት አንድ ተመሳሳይ ጥቅስ ይናገራል። ዘፍጥረት አንድ አንድ ላይ ሚላል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል አይደል? ልክ እንደዛ ዮሐንስ አንድ አንድ ላይ ምን ይላል? በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። እግዚአብሔርም ቃል ነበር ይላል እና ሲቀጥል ይላል ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች። ክርስቶስ ከእግዚአብሔር የወሰደው አብ የወሰደው ሌላ ሕይወት ወይም ያነሰበት ነገር የለም። ሕይወት በሱ ነበረች፣ የራሱ የሆነች ዘላለማ የሆነች ሕይወት ነበረች። ያ ቃል ማን ሆን እና ማን ነው ብለን ከጠየቅን ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ይሄ ቃል ማን ነው? ክርስቶስ በክርስቶስ ስም ቀይረን ብናነባው በመጀመሪያ ክርስቶስ ነበር፣ ክርስቶስም በእግዚአብሔር ዘንድ ነበር፣ ክርስቶስም እግዚአብሔር ነበር ብለን ልንናገር እንችላለን። ቅድም ከአምላክ ጋር አያያዘ ያነሳው ጥቅስ ላይ እግዚአብሔር አብ ስለ ልጁ ስለ ኢየሱስ ሲናገር እንደዚህ ይላል። ዕብራውያን ምዕራፍ አንድ ላይ ቁጥር ስምንት ላይ እንደዚህ ይላል። ስለ መላእክት ይላል ስለ መላእክት አገልጋይ መናፍስት ናቸው ይላል ቁጥር ሰባት ላይ ስለ ልጁ ግን አምላክ ይሆን ይላል እግዚአብሔር አብ ልጁ አምላክ ይሆን ይላል ይሄ ራሱ በጣም የሚያስደንቅ ቃል እንደሆነ እናያለንና ዙፋንህ ደግሞ ይለዋል እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው ይለዋልና አምላክ ብሎ አብ ልጁን እንደሚጠራ የሚያሳይ ክፍል ነው ሌላም ቦታ ክርስቶስ ያደረጋቸውን ተአምራት ስንመለከት አንዳንዶቹን ሲፈውሳቸው የተናገረው ቃል አንተ ልጄ ሆይ ኃጢአት ተሰረየልህ ብሎ ሲናገር እናገኘዋለን። ሉቃስ ምዕራፍ አምስት ሀያ ላይ ይሄን ሀሳብ እናገኛለን። እምነታቸውንም አይቶ ይላል የታመመውን ሲፈል ሲፈውስ አንተ ሰው ኃጢአት ተሰረየችልህ አለው ይላልና በዛ ጊዜ እስራኤላውያን በጣም ነበር የደነገጡት። ምክንያቱም ከእግዚአብሔር ሌላ ኃጢአት ሊያስተሰር ይቅር ሊል የሚችል የለምና፣ ተቆጡም፣ ተናደዱም፣ በጣም ደነገጡም። ግን ክርስቶስ አምላክ ስለሆነ እግዚአብሔር ስለሆነ ኃጢአትን ይቅር ማለት የሚችል እንደሆነ ሊያሳያቸው እሱን እነሱን ቃላት ሲጠቀምና የእውነትም ደግሞ ኃጢአትን ይቅር ሲል እንደነበረ በምድር ላይ በነበረ ጊዜ እንመለከታለን። በጣም ጥሩ እንግዲህ ያነሳው ጥያቄ ከደህንነታችን ጋር የእሱ አምላክነት ምን ግንኙነት አለው የሚል ነው። ልክ ነው። ስለዚህ ይህ ትምህርት ግን ከደህንነታችን ጋር እጅግ የተቆራኘ መሆኑን መገንዘብ ያስፈልጋል። የሱስ መለኮት መሆኑ ነው ህይወት ልናገኝበት ቻል ነው። መንፈስ ቅዱስ መለኮት መሆኑ ነው አሁን መጥቶ የሚያጽናናንና የሚመራን ያለው እና እስከተገለጠው ድረስ ነው። አሁን እንደተባለው ማሰብና ማመን ያለብን ሚስጥሩ ደግሞ እግዚአብሔር ነው። እንግዲህ በዚህ እናጠቃልላለን ይህንን ጥናታችንን።